መስመሩን ለቀዳሚው ለዓለም ዜና ልልቀቅ። አንተ ጋፍቶት ስለሺ የዲደብልዩ ዜና ጥናሽ ጥልኝ አድማጮች እንደምናምሽታችኋል። በቅድሚያም አርስተ ዜናም ዩናይትድ ስቴትስ በኢትዮጵያ የውስጥ ጉዳይ ጣልቃ እንደማትገባ አስታወቀች። በኢትዮጵያ መንግስትና በህወሓት አመራር መካከል ትግራይ ውስጥ የሚካሄደው ግጭት የሚያበቃውም በሁለቱ ኃይላት መሆኑን አሜሪካ ገልጣለች። የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ ባወጣው አስቸኳይ ጋዜጣዊ መግለጫ በትግራይ ክልልና አዋሳኝ አካባቢዎች ያለው የጦርነት እንቅስቃሴን ጨምሮ በተለያዩ የአገሪቱ አካባቢዎች የሚታየው የሰብአዊ መብቶች ሁኔታ ከፍተኛ ስጋት አደረሰብኝ አለም። ህወሓት ትናንት ሌሊት ሮኬት ወደ ባህር ዳር ከተማ መተኮሱን አሳወቀ። ፍንዳታውን ተከትሎ የጥይት ድምፅ በቦታው የተሰማ ሲሆን ወዲያውኑ ግን እንደተቋረጠ፣ ጥቃቱ በማሳ ላይ ባለ ሰብል ላይ ብቻ ጉዳት ማድረሱም ተጠቅሷል። የጀርመን መራሒተ መንግሥት አንጌላ ሜርከልና የአውሮፓ የአውሮጳ ኅብረት ኃላፊው ኡርዙላ ፎንደርላይን የኮሮና ክትባት በቅርቡ ሊሰጥ እንደሚችል ተስፋቸውን ገለጡ። ዜናው በዝርዝር ዩናይትድ ስቴትስ በኢትዮጵያ የውስጥ ጉዳይ ጣልቃ እንደማትገባ አስታወቀች። በኢትዮጵያ መንግስትና በህወሓት አመራር መካከል ትግራይ ውስጥ የሚካሄደው ግጭት የሚያበቃውም በሁለቱ ኃይላት መሆኑን አሜሪካ ገልጣለች። የሰላማዊ ሰዎች ደህንነት መጠበቁ ወሳኝ እንደሆነ በዋናነትም የዜጎቿን ደህንነት ለማስጠበቅ በመንቀሳቀስ ላይ እንደምትገኝ ጠቅሳለች። ትናንት ማምሻውን የአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚስተር ቲቦር ናጅ ና በኢትዮጵያ የዩናይትድ ስቴትስ አምባሳደር ሚካኤል ራይኖር ኢትዮጵያ ትግራይ ክልል ውስጥ ስላለው ሁኔታ በስልክ ለጋዜጠኞች በሰጡት ልዩ ማብራሪያ ላይ ነበር ይህንኑ የተናገሩት። የዩናይትድ ስቴትስ መንግስት ግጭቱ ፍጻሜ እንዲያገኝ ሰላም እንዲሰፍን ሰላማዊ ሰዎች መጠበቃቸውን ለማሳሰብ የተሻለውን ጥረት ያደርጋል ያሉት ቲቦርናዥ ግጭቱን ማስቆም ያለበት ግን የዩናይትድ ስቴትስ መንግስት አይደለም ሲሉ አጽንኦት ሰጥቷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ጥቅምት 24 ቀን ትግራይ ክልል ውስጥ የሚገኘው የኢትዮጵያ መከላከያ ኃይል ላይ የመጀመሪያውን ጥቃት ከሰነዘረበት ጊዜ አንስቶም በግልም በይፋም እጅግ እንዳሳሰበን አጽንኦት ሰጥተንበታል ሲሉም አክሏል። ሰላማዊ ሰዎች ሆን ተብሎ ኢላማ ውስጥ እንዲገቡና ጥቃት እንዲፈጸምባቸው ስለመደረጉ የወጡ ዘገባዎች አሁንም በጥልቅ እንደሚያሳስባቸው ገልጿል። በማይካድራ ለተፈጸመው ጭፍጨፋ ወንጀለኞች ለህግ እንዲቀርቡም በድጋሚ ጠይቋል። የማይካድራውን ጭፍጨፋም አውግዟል። ድርጊቱ የተፈ ፈጸመው ከተማይቱን ለቀው በሚያፈገፍጉ የህወት ወታደሮችና ሚሊሻዎች እንደሆነ ያመለክታል ያሉት ቲቦርናዥ የሰብአዊ መብት ጥሰቶች በመላ በገለልተኛ ወገን እንዲጣራ አሳስቧል። ጥፋተኛ ሆነው የተገኙትም በህግ አግባብ እንዲጠየቁ ጥሪ አስተላልፏል። ህወት ወደ ኤርትራ ዋና ከተማ አስመራ ሚሳይሎችን አስወንጭፎ ግጭቱን ቃጣናዊ ለማድረግ ቢሞክርም ኤርትራ ከግጭት ራሷን መቆጠቧን ቲቦርናዥ አወድሷል። የህዋትን ፍላጎት በትክክል ማወቅ ባይቻልም ጠቅላይ ሚኒስትር አብይ አህመድን አስወግዶ ላለፉት 27 ዓመታት የበላይ ወደሆነበት የኢትዮጵያ የፖለቲካ አውድ ለመመለስ ያለመ ይመስላል ያሉት ቲቦር ናዥ የህወሓት ስልት ተቃራኒ ነገር እንዳስከተለ ጠቅሷል። ቢያንስ አሁን ጠቅላይ ሚኒስትሩን በመደገፍ ኢትዮጵያውያንን እንደ ሀገር ያሰባሰበ ይመስላል ብሏል። በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የተመራውና በስድስት የምስራቅ አፍሪካ ሀገራት የተደረገው የስራ ጉብኝት ኢትዮጵያ በትግራይ ክልል እያከናወነችው ስላለው ህግ የማስከበር ተግባር ለጎረቤት ሀገራቱ ጥሩ ግንዛቤ የተፈጠረበት መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ገለጹም። ሀገራቱ ጉዳዩ የኢትዮጵያ የውስጥ ጉዳይ መሆኑን፣ በውስጥ ጉዳይ ጣልቃ እንደማይገቡና ኢትዮጵያ የአፍሪካ ቀንድ የሰላም ምሰሶ መሆኗን ያረጋግጡበት ነበረም፣ ብሏል። ኢትዮጵያ የቀንድ አፍሪካ የሰላም ምሰሶ ናት። የቀንድ አፍሪካ ሰላም የእኛም ሰላም ነው። የኢትዮጵያ ሰላምና መረጋጋት የእኛ ሰላምና መረጋጋት ነው። ይሄ ጉዳይ የውስጥ ጉዳይ ነው፣ በተጀመረው መንገድ እልባት እንዲሰጠው የሚል ነው። ሁሉም ሞሮለስ አንድ አይነት አቋም ነው፣ በተለያየ ቶን፣ በተለያየ አጽንኦት ያቀረቡት። በሱዳን በኩል ሸሽተው የተሰደዱ ኢትዮጵያውያንን ወደ አገራቸው ለመመለስም ሱዳን ትብብር እንደምታደርግ የተናገሩት አምባሳደር ዲና ሙፍቲ የግብጽና የሱዳን የጋራ ወታደራዊ ግንኙነት በኢትዮጵያ ኪሳራ እንዲሆን አንፈልግም ብሏል። ወታደራዊ ልምምድ ግብጽና ሱዳን ብዙ ጊዜ ይገናኛሉ። የሁለቱ ሀገሮች ግንኙነት ግን በእኛ ኪሳራ እንዲደረግ አንፈልግም ሊደረግ አይችልም ብለን እናስባለን። ሱዳኖችም አሹር እያደረጉልን ያለው ይሄ ነው። ደቡብ ሱዳንም ሱዳንም ግንኙነታችን ከማንም ጋር በኢትዮጵያ ክሳራ እናካሄድም የሚል ህወሓት ትናንት ሌሊት ሮኬት ወደ ባህር ዳር ከተማ መተኮሱን አሳወቀ። ፍንዳታውን ተከትሎ የጥይት ድምፅ በቦታው የተሰማ ሲሆን ወዲያውኑ ግን መቆሙ ተጠቁሟል። የሮኬት ፍንዳታው የአንድ አርሶ አደር የበቆሎ ክምርን ከማቃጠሉ በስተቀር በሰው ላይ ያደረሰው ጉዳት እንደሌለም ተገልጧል። በአካባቢው ያሉ ነዋሪዎች የትናንት ሌሊቱ ፍንዳታ ካለፈው ሳምንት ሲነጻጸር ድምፁ ዝቅተኛ እንደሆነም ተናግሯል። የሚጠበቅ ነገር አለ። በእርግጥ ግን እንግዲህ ሰው እንደባለፈው ያው መደናገጥ ማመን የለም። ያው በየበራፉ ብጫ ሆኖ የማየት ነገር ነው። ተኩሱም እኮ እንደባለፈው አይደለም። ተኩሱም ቀንሷል። ፍንዳታው የተከሰተው የዛሬ ሳምንት ህወሀት ሌላ የሮኬት ጥቃት በፈጸመበት የባህር ዳር አየር ማረፊያ አካባቢ መሆኑም ተጠቁሟል። ዛሬ ጠዋት በባህር ዳር ከተማ ህብረተሰቡ በተረጋጋ ሁኔታ የቀድሞውን ሰላማዊ እንቅስቃሴ እያደረገ መሆኑን የባህርዳሩ ወኪላችን አለምነው መኮንን የላከለን ዘገባ ይጠቅሳል። የአማራ ብሔራዊ ክልል መንግስት በማህበራዊ ትስስር ገጹ ህገወጡ የትነግ ቡድን ዛሬ ሌሊት ሰባት ሰዓት ከአርባ አካባቢ ወደ ባህር ዳር ከተማ የሮኬት ጥቃት ፈጽሟል የሮኬት ጥቃት ጥቃቱ ባህር ዳር ከተማ ላይ ያደረሰው ጉዳት የለም ሲል ጽፏል። የኢትዮጵያ ሰብዓዊ መብቶች ጉባኤ ዛሬ ባወጣው አስቸኳይ ጋዜጣዊ መግለጫ በትግራይ ክልልና አዋሳኝ አካባቢዎች ያለው የጦርነት እንቅስቃሴን ጨምሮ በተለያዩ የአገሪቱ አካባቢዎች ያለው የሰብዓዊ መብቶች ሁኔታ ከፍተኛ ስጋት እንዳሳደረበት ገለጠም። ኢሰመጉ ሰዎች ደህንነታቸው ተጠብቆ በማንኛውም ቦታ በሕይወት የመኖር ሰብአዊ መብታቸው በልዩ ልዩ ምክንያቶች እየተገፈፈ ነው ብሏል። በተጨማሪም ወቅታዊ የአገሪቱን ሁኔታዎች ተከትሎ ጋዜጠኞችና የብዙኃን መገናኛ ባለሙያዎች እስር እንግልትና ወከባ እየደረሰባቸው መሆኑን ባደረግኩት ዳሰሳ ለማረጋገጥ ችያለሁ ሲል በመግለጫው አስነብቧል። ኮንሶ ዞንና አዋሳኛ አዋሳኝ አካባቢዎች በደቡብ ብሔር ብሔረሰቦችና ሕዝቦች ብሔራዊ ክልላዊ መንግሥት ውስጥ ባሉ አንዳንድ አዋሳኝ አካባቢዎች ለዓመታት ሲንከባለል በመጣ የመዋቅር ማስተካከያ ጥያቄ መነሻነትና በሌሎችም አስተዳደራዊና ፖለቲካዊ ምክንያቶች የተነሳ ተደጋጋሚ ጥቃቶችና ግጭቶች እየተከሰቱ የሰላማዊ ሰዎች ሞት አካል ጉዳትና መፈናቀል መድረሱ ይታወቃል ብሏል። ቤንሻንጉል ጉምዝ ብሔራዊ ክልላዊ መንግስት በተደጋጋሚ ጊዜ ሲከሰት የነበረው የሰላማዊ ሰዎች ሞትና ከፍተኛ የሆነ የሰብአዊ መብቶች ጥሰት ባለፉት ሳምንታትም ዳግም አገርሽቶ በሰዎች ላይ ከፍተኛ ጉዳት እያደረሰ መሆኑን ኢሰመጉ ለማወቅ ችሏል ሲል አክሏል። የምዕራብ ወለጋና ቄለም ወለጋ አካባቢዎችን በተመለከተም ኢሰመጉ ባወጣው መግለጫ በቅርብ ጊዜ በምዕራብ ወለጋ ዞን ጉሊስ ወረዳ የተከሰተውን አሳዛኝ ድርጊት ጨምሮ በርካታ የሆኑ የሰብዓዊ መብቶች ጥሰት በታጣቂ ቡድኖችና በመንግስት የጸጥታ ኃይላት ሲፈጸሙ መቆየታቸው ይታወቃል ብሏል። ይህ ከቦን ከተማ የራይኖንዝ አቅራቢያ የሚተላለፈው የዶቼ ቬሌ DW ሬዲዮ ነው። በደቡብ ክልል ኮንሶ ዞን ታጣቂዎች ያደረሱት በተባለው ጥቃት የተነሳ ከ94 ሺህ በላይ ሰዎች ተፈናቀሉ። ነዋሪዎቹ የተፈናቀሉት ታጣቂዎቹ ከያዝነው ሳምንት መጀመሪያ አንስቶ በዞኑ በሚገኙ መንደሮች ዘልቀው በመግባት የሰዎች ግድያና የንብረት ውድመት መፈጸማቸውን ተከትሎ ነው። ነዋሪዎቹ በመንደሮቹ እየተፈጸመ የሚገኘውን ጥቃት በመሸሽ በኮንሶ ዞን ወደሚገኙ ሌሎች ቀበሌያትና ወደ አጎራባች የአማሮ ልዩ ወረዳ መሸሻቸውን የዞኑ ባለስልጣናት አስታውቋል። እስካሁን በዞኑ ኮልሜ ክላስተር፣ ካራትና ሰገን ዙሪያ ወረዳዎች ከሚገኙ መንደሮች ከዘጠና አራት ሺህ በላይ ሰዎች መፈናቀላቸውን የሰገን ዞን የእርሻና ተፈጥሮ ሀብት መምሪያ ኃላፊ አቶ ከበደ ካሲሶ ለዶች ቬሌ ዲደብሊው ገልጿል። አጠቃላይ የተፈናቀሉ ተፈናቃዮች ቁጥር ዘጠና አራት ሺህ አምስት መቶ ሰማንያ ስድስት ነው። የተፈናቀሉባቸው ቀበሌያት ጋርቼ፣ መለጋና ዱገያ ሲገንገነት፣ ሀይሎ፣ ተደኮቱ፣ በቾ እነዚህ ከሰገን ዙሪያ ወረዳ ቀበሌያት ናቸው። ከአራት ዙሪያ ወረዳ ደግሞ በአይዴ፣ ተሽመሌ፣ ፉጡጫ ቀበሌያት ናቸው። አጠቃላይ ቅድም እንደገለጽኩት ዘጠና አራት ሺህ አምስት መቶ ሰማንያ ስድስት ሰው አሁን ተፈናቅሎ ነው አሉት። ዶች ቬሌ ዲደብልዩ ያነጋግራቸው በዞኑ የኮልሜ ክላስተር አርሶ አደር ደንደኝ ያሉ አንድ የአካባቢው ነዋሪ በበኩላቸው ታጣቂዎቹ እያደረሱ የሚገኘውን ጥቃት በመሸሽ ከላንጎ ወደ ተባለ አጎራባሽ ቀበሌ ሸሽተው መጠለላቸውን ተናግሯል። እኛ ምን እኛም ናቃል እኛ አርሶ አደሮች እዚህ ያለን ሳናውቅ በቃ ምን እንዳጠፋ ነው ሳናውቅ በቃ ምን ልበል በቃ ንብረት የለንም፣ ምንም የለንም። ቤታችን ኛን አባረሩ፣ ቤታችንን አቃጠሉ፣ ንብረታችንን ሰረፉ። እሱ ሰውም ሞቷል፣ የተቆሰሉትም አሉ። ለዚህ ሄላይ ነው አለ ነው ደፊቃይ ነው አለ ነው። ቀደም ሲልም ከደቡብ ክልል ዞኖች አንዱ የሆነው የሰገን አካባቢ ሕዝቦች ዞን መስተዳደር ከሁለት ዓመት በፊት በይፋ ፈርሶ በአንድ ዞንና በአራት ልዩ ወረዳዎች እንዲደራጅ መደረጉ ይታወቃል። የዞኑን መፍረስ ተከትሎ በተለያዩ ማህበረሰቦች እየተነሱ የሚገኙ የወሰንና የአስተዳደር መዋቅር ጥያቄዎች ከታጣቂዎች እንቅስቃሴ ጋር ተዳምሮ በአካባቢው የጸጥታ ስጋት ያጠላበት እንዲሆን አድርጎታል ተብሏል። በዜና መጽሔት የሐዋሳው ዘጋቢያችን ተጨማሪ ዘገባ ይኖረዋል። የጀርመን ምራይት መንግስት አንጌላ ሜርክልና የአውሮጳ ህብረት ኃላፊ ርዙላ ፎንደር ላይን የኮሮና ክትባት በቅርቡ ሊሰጥ እንደሚችል ተስፋቸውን ገለጡም። ምናልባትም በሚቀጥለው ወር ውስጥ ክትባቱ መሰጠት እንደሚችል ተናግሯል። ባዮንቴክ ፕፍትሰር እና ሞዴርና የተሰኙት ክትባቶች ሁሉም ነገር በታቀደለት መሰረት ከሄደ ታሳስ ወር ውስጥ መሰጠት ይጀምራል ተብሏል። የጀርመን መንግስት ትግራይ ክልል ውስጥ ባለው ውጊያ የተነሳ ለሚሰደዱ ዜጎች የሚውል አምስት ሚሊዮን ዩሮ የሰብአዊ እርዳታ መመደቡን አስታወቀ። ገንዘቡ ቤት ንብረታቸውን ላጡ አልያም ቀያቸውን ጥለው ለሚሰደዱ ሰዎች ለመርዳት የሚውል እንደሆነ የጀርመን የውጭ ጉዳይ ሚኒስትር ሃይኮ ማስ አስታውቋል። ትግራይ ውስጥ ውጊያ ከጀመረበት ጊዜ አንስቶ ከ30 ሺህ በላይ ኢትዮጵያውያን የጎርቤት ሀገር ሱዳን ድንበርን አቋርጠው መሰደዳቸውን የፈረንሳይ ዜና አገልግሎት ዘግቧል። የኢትዮጵያ መንግስት ስደተኞቹን ለመቀበል እንደሚፈልግ አስታውቋል። ይህ ዶቼ ቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የዩናይትድ ስቴትስ በኢትዮጵያ ውስጥ ጉዳይ ጣልቃ እንደማትገባ አስታወቀች። በኢትዮጵያ መንግስትና በህወሀት አመራር መካከል ትግራይ ውስጥ የሚካሄደው ግጭት የሚያበቃውም በሁለቱ ኃይላት መሆኑን አሜሪካ ገልጣለች። የኢትዮጵያ ሰብዓዊ መብቶች ጉባኤ ኢሰመጉ ዛሬ ባወጣው አስቸኳይ ጋዜጣዊ መግለጫ በትግራይ ክልልና አዋሳኝ አካባቢዎች ያለው የጦርነት እንቅስቃሴን ጨምሮ በተለያዩ የአገሪቱ አካባቢዎች የሚታየው የሰብዓዊ መብቶች ሁኔታ ከፍተኛ ስጋት እንዳሳደረበት ገለጠም። የጀርመን መራሒተ መንግስት አንጌላ ሜርክል እና የአውሮጳ ህብረት ኃላፊ ኡርሱላ ፎንደር ላይን የኮሮና ክትባት በቅርቡ ሊሰጥ እንደሚችል ተስፋቸውን ገለጡ። መልካም ጊዜ። ጤና ይስጥልኝ።